አድማጮቻችን የዛሬው የውይይት መድረክ ዝግጅታችን የመነጋገሪያ ርዕስ በስዊድንና ኖርዲክ አገራት የኮቪድ 19 የማክርት ጉባኤ ተልኮና ሚናን ይመለከታል። የውይይቱ ተሳታፊዎች አቶ ተስፋዬ ይታይ በስዊድንና የሌሎች ኖርዲክ አገራት ምክትል የሚስዮን መሪ፣ ፕሮፌሰር ግርማ ብርሃኑ በጉተንበርግ ዩኒቨርሲቲ የልዩ ትምህርት መምህርና ተመራማሪ ዶክተር ሌው ደስታ በስቶክሆልም ካሮሊንስካ ዩኒቨርሲቲ ሆስፒታል የልብና የውስጥ ደዌ ስፔሻሊስት ናቸው። በቅድሚያ አቶ ተስፋዬ የዚህን የመማክርት ጉባኤ የማቆሙ አላማ ምንድን ነው? ግባችሁስ ምን አይነት እርዳታዎችን ለኢትዮጵያ ለማሰባሰብ ነው? እሺ አመሰግናለሁ። እንግዲህ እንደሚታወቀው ይሄ ኮቪድ አስራ ዘጠኝ የሚባለው በሽታ ቻይና ላይ ተከስቶ በአጭር ጊዜ ውስጥ ወደ ተለያዩ ዓለማት ነው የተሰራጨው እና በሀገራችንም ይህ በሽታ የገባበት ሁኔታ ነው ያለው። እስካሁንም ድረስ እንግዲህ በበሽታው የሚያዙ ሰዎች እያየን ያለ ነው እና ይሄ በሽታ እንደተከሰተና ስርጭቱን፣ አድማሱን እንዳሰፋ የሆነ ነገር ማድረግ አለብን የሚል ሀሳብ ላይ ነው የተደረሰ። በዚህ አይነት አንዳንድ እንቅስቃሴዎችን ለማድረግ መጀመሪያ ላይ እዚህ ስዊድን ከሚኖሩ ኢትዮጵያውያን በተለይ በጤናው ዘርፍ ላይ ከተሰማሩ ከፍተኛ ባለሙያዎች ጋር ያው መገናኘት በአካል ባይቻልም በቪዲዮ ኮንፈረንሲንግ አማካኝነት ምን ማድረግ እንችላለን የሚለው ሰፊ ውይይት ነው የተካሄደው ማለት ነው። ከዛ በኋላ አንድ የሆነ ስቲሪንግ ኮሚቴ ወይም ስብስብ ቢኖር የተሻለ ነው፣ በአምባሳደሩ የሚመራ የሚል ሀሳብ ላይ ተደረሰ እና በዛ አማካኝነት እንግዲህ ስትሪንግ ኮሚቴውም በስሩ የተወሰኑ ንዑሳን ኮሚቴዎች ሊኖሩት ይገባል ወደሚል ሀሳብ ላይ ተደረሰ። በመጀመሪያው የሕክምና መሳሪያዎችን የሚያሰባስብ ንዑስ ኮሚቴ፣ ቀጥሎ የፋይናንስ ሞብላይዝ ወይም የሚያሰባስብ ንዑስ ኮሚቴ እና መረጃዎችን የሚያሰራጭ እና የሚያሰባስብ ንዑስ ኮሚቴ በሚል ወደ ሶስት ንዑሳን ኮሚቴዎች ነው እንዲቋቋም የተደረገው። በሂደት ሶስቱን ንዑሳን ኮሚቴዎች ወደ ሁለት ንዑሳን ኮሚቴ ነው በዋናነት ተግባራቸው ተመሳሳይነት ስላለው የፋይናንስ ወይም የገንዘብ አሰባሳቢ ንዑሳን ኮሚቴ እና የመረጃ የሚያሰራጭ ንዑስ ኮሚቴ አድርገን ትምህርት የመረጃ በሚል ሁለት ንዑስ ኮሚቴዎች። ይሄ በሂደትም ስትሪም ኮሚቴ ብለን ጠርተ ነው የነበረው ወደ መማክርት ጉባኤ ወይም ደግሞ ወደ አድቫይዘሪ ካውንስል ስያሜ ተቀይሯል ማለት ነው። በሂደትም ከስዊድን ወጣ በማለት ከፊንላንድም ከኖርዌይም እንደዚሁም ከዴንማርክ ሰዎች እንዲካተቱበት ነው የተደረገ። ዋነኛ ዓላማው እንግዲህ እዚህ በውጭ የሚኖረውም ራሱን ከዚህ በሽታ እንዲጠብቅ እንዲከላከል መረጃዎችን መስጠት፣ ማስተማር የሚለው አንዱ ነው። በሌላ በኩል በዚህ ቫይረስ ስርጭት አማካኝነት ከፍተኛ ጉዳት ሊደረስ የሚችለው በሀገራችን ስለሆነ ለሀገራችን ድጋፍ የምንሰጥበትን ሁኔታ ማመቻቸት ነው። ይሄ ጥሪ በእርግጥ በመንግስትም በኩል ቀርቧል። ግን እዚህ ያለው ኢትዮጵያውያን ደግሞ ምን ማድረግ አለብን የሚለውን ቀደም ሲልም በግልም በጋራም ሲያነሱት የነበረ ጉዳይ ስለሆነ ይሄንን ወደ አንድ ወስዶ በገንዘብ ደረጃ አሰባስቦ መንግስት ባቋቋመው የብሔራዊ ገቢ አሰባሳቢ ኮሚቴ ገብቶ ያ መንግስት ለሚፈልገው በሽታውን ለመከላከል ለሚያደርገው እንቅስቃሴ የሚያግዝ አስተዋጽኦ ለማድረግ ነው የተቋቋመው። በዚህ አይነት ሁኔታ ተቋቁመው ያው ሰፋ ያሉ እንቅስቃሴዎች እያደረገ ነው። በገንዘብም በኩል እንግዲህ የማሰባሰብ ስራው ተጀምሮ ከአንድ ነጥብ አምስት ሚሊዮን ብር በላይ በኢትዮጵያ ብር ማለት ነው ተሰባስቧል። እንደዚሁም ደግሞ ከሁለት መቶ ስልሳ ሺህ ብር በላይ የሚገመት የሕክምና ቁሳቁሶች ተሰባስበዋል። ይሄ እንግዲህ በየጊዜው እየጨመረ የሚሄድ ነው። ከዚያም ባሻገር በመረጃ ስርጭት አኳያም የተለያዩ በሽታውን የተመለከቱ መልእክቶች እንደዚሁ የማሰራጨት ስራዎች ተሰርተዋል። ኤምባሲያችን ከዚህ ኮሚቴ ጋር በመተባበር እንግዲህ ድጋፉ የሚሰባሰብባቸው የባንክ አካውንቶች እዚህ ሀገር ደግሞ በቀላሉ ገንዘብ ማስተላለፍ የሚቻልበት የሞባይል ስዊሽ ብለው የሚጠሩት አለ። እነዚህ እነዚህ አካውንቶች እንዲከፈቱ ተደርገዋል። በኤምባሲው ድረ ገጽ፣ በፌስቡክ ገጽ እና በመሳሰሉት የማስተዋወቅ ስራ እየተሰራ ነው። ያን እየተመለከቱ ሰዎች ገንዘብ ወደዚህ የሚያስተላልፉበት ሁኔታ አለ። ሌላው እንግዲህ የጎፈንድ ሚ ተብሎ እንደዚሁ ገንዘብ ለማሰባሰብ እርዳታ ለማሰባሰብ የሚደረግ ጥረት አለ። በእነዚህ በእነዚህ ጥረቶች ዙሪያ እንቅስቃሴ እየተደረገ ነው ያለው። ይሄ የሚቀጥል ይሆናል ማለት ነው። ስለዚህ በዋናነት መንግስት ይህም በሽታ በሰው ጤና ላይ በህይወት ላይ በኢኮኖሚ ላይ የሚያደርሰው ተጽዕኖ ለመከላከል፣ ለማገዝ ተብሎ የተቋቋመ እና በዚህ ዙሪያ ላይ አሁን እየተንቀሳቀሰ ያለ ነው። መነሻውም ይሄ ሀሳብ ነው ማለት ነው። ፕሮፌሰር ግርማ በዚሁ የማክርት ጉባኤ የኮሚኒኬሽን አስተባባሪ ኖት በእርሶ ዘርፍ የኮሚኒኬሽን አስተባባሪው ተልእኮ ምንድን ነው? ምን አይነት ግንዛቤ ለማስጨበጥ ነው አቅዶ ተነስቶ ያለው? እስካሁን ምን ከውናቸዋል? አመሰግናለሁኝ። በእርግጥ የእኛ ስራና የዚህ የኮሚኒኬሽኑ ዘርፍና የገንዘቡም የሜዲካሉም ይህን ያህል በጣም ሰፊ ልዩነቱ የላቸውም። ተቀራርበን ነው የምንሰራው። የተደራረበ ነው፣ ኢንተርሴክት ያደርጋል እነሱም ደርበው ነው የሚሰሩት። እኛም ገንዘቡን ለማሰባሰብ የሚረዳ የኮሚኒኬሽን ስራዎችን እነድፋለን ቅርርብ አለው በጣም እና አንደኛው ምንድን ነው ያው ስትራቴጂዎችን እና መንደፍ ነው። ቅድሚያ የሰጠነው ነው ገንዘብ ስብስቡን ነውጠ የሆነ ጣራ አለን። ያን ጣሪያ ለመድረስ የሚያስፈልጉን መንገዶችን ስልቶችን መቀየስ ነው ያ እንግዲህ አንዱ ለምሳሌ የተለያዩ የኮሚኒኬሽን ፕላትፎርሞች አሉ እንደ እንደ ሶሻል ሚዲያው አለ ፌስቡኩ አለ ሌሎችም የተገኙትን እንደ ሊፍሌትም በመጠቀም ህዝባችንን እንዲሁም ሜንስትሪም የሆነው ማለት ዋና ኢትዮጵያን ቲቪ ኢቲቪ ሌሎችንም እየተጠቀምን በቅድሚያ እንግዲህ አንድ ገንዘቡን ለማሰባሰብ የሚረዳንን እንዲረዳን ህዝቡን መድረስ ነው በተለይ ዚ ኖርዲክ ከንትሪስ ያሉትን ፊንላንድን፣ ዴንማርክን፣ ስዊድንን፣ ኖርዌይን አራቱን በቀጥታ እዛ አካባቢ የሚኖሩትን ኢትዮጵያውያኖችና ትውልድ ኢትዮጵያውያኖችን መድረስ ማለት እና በሱ ላይ ነው ያጠነከርነው እና ያ እንግዲህ ምንድን ነው እነሱን በምንረድስበት ጊዜ ህዝባችንን እንርዳ የሚለው ያጣሪያ ገንዘብ ያሰባሰብ ስራችንን እንድናሟላ ከዛም ባሻገር ይሄ ገንዘቡ ማሰባሰቡ በቀጥታ እንግዲህ ወገናችንን ለመርዳት የታቀደ ነገር ነው፣ በተለያየ መልኩ። ሌላው ምንድን ነው እዚህ ያለው ራሱ ተሟልቶለታል ማለት አይደለም። ለትምህርትም በእውቀትም ሳይንሳዊ መረጃዎችን የማግኘትና ያለማግኘት ችግሮች ስላሉ በተቻለ መጠን ቀለል ባሉ የሀገር ቋንቋዎች ማለት ከስዊድንኛው፣ ከፊኒሽኛው እና ከኖርዌጂያን ከዴኒሽ ውጭ ተቀራራቢ ቋንቋዎችን ቢሆኑ በዚሁ በሀገር ቤት ቋንቋ የተተረጎሙ አሉ፣ የተዘጋጀው አሉ። እኛም በተቻለ መጠን ዝግጅቱን እያፋጠንን እያስተባበርን ህዝቡ በሚገባው ቋንቋ ህዝባችን ማለት ነው ኢትዮጵያዊ የሚኖረው እንዲደርሰው እናደርጋለን። ያ እንግዲህ አንድ ራሱን እንዲጠብቅ ከዛም አልፎ ደግሞ አቅም ካለው ደግሞ የኢትዮጵያ ወገኑን እንዲረዳ የምናደርግበት ሁኔታ ነው ያለው። በዚህ አካሄድ ጥሩ ተራምደናል። ግን ያው የበሽታው ነገር በትክክል የሚታወቅ ነገር አይደለም እና ለጊዜው ምንድን ነው እንደገና አሁን ይቁም፣ በሶስት ወሩ ይቁም፣ በስድስት ወሩ ይቁም የምናውቀው ነገር የለም ለጊዜው፣ እና ያለን አማራጭ ምንድን ነው? ከኢትዮጵያ ውስጥ የኢኮኖሚውም አቅም ስለማይፈቅድልን ትኩረት የሰጠነው በትምህርቱ አካባቢ ነው። ወደፊትም ደግሞ ምንቀርጸው ምንድን ነው? ቤትም በትምህርት ትምህርትና መረጃዎችን ህዝቡ እንዲደርሰው አገር ቤት ያለው እሱ ላይ እናተኩራለን ብለናል። ዶክተር ሌው በሕክምናው ዘርፍ ተሰማርተው ነው ያሉት በስዊድን ውስጥ ስለየስዊድን ተሞክሮ የኮሮና ቫይረስን ከመከላከሉ ረገድ ሌሎች ሀገራት የሚያደርጉትን አይነት የእንቅስቃሴ ገደቦች እና ሌሎችንም አይነት ገደቦች አልጣለችም። አሁንም ቀደም ሲል በነበረው አይነት የኑሮ ዘይቤው እንደቀጠለ ነው እና ይህ ምን ያህል ጠቃሚ ጎን አለው? ጎጂ ጎንስ አሉት? ከሌሎች ሀገራት ለየት ለማለት ስዊድን የወደደችው ከምን አኳ ኩባያ ነው። ከዚህስ ኢትዮጵያ የምትማረው መልካም ነገር ይኖራል? አመሰግናለሁ። አቶ ካሳሁን እውነት ነው። በብዙ ዓለም አቀፍ ሚዲያዎች የስዊድን አካሄድ ትንሽ ለየት ያለ እንደሆነ እየተዘገበ ነው። ግን አንድ ነገር መታወቅ ያለበት ነገር ስዊድን ውስጥም ቢሆን በዋነኛነት ግንዛቤ ሊወሰድ የሚገባው በውጤቱ ከሌሎች ሀገራት እርምጃዎች ጋራ ተመሳሳይነት ያለው ውጤት የሚያመጡ እርምጃዎች ተወስደዋል። እዚህኛ ጋር ትንሽ ለየት የሚያደርገው ምንድን ነው? ውሳኔዎች በአብዛኛው በዋነኛነት ሳይንሳዊ መረጃዎች እና በባለሙያዎች ሪኮመንዴሽንስ ላይ መሰረት ያደረጉ እንዲሆኑ እና ፖለቲሽያኖቹ ራሱ ባለሙያዎችን እያማከሩ ከአሁን በፊት በተነሱ የተለያዩ ታሪካዊ ወረርሽኞች ዙሪያ እየሰሩ እርምጃዎችን የሚያውቁ እና ያጠኑ ባለሙያዎች የሚሰጡትን መረጃ ላይ ቤዝ ያደረገ በዛ ላይ የተመሰረቱ እርምጃዎች እንዲወሰዱ ነው የተደረገው። ዞሮ ዞሮ ውጤቱ ብዙ ልዩነት የለውም። እዚህም ቀላል የማይባሉ ገደቦች አሉ። ገደቦች አሉ ሲሉ ምን ማለት ነው? ምን አይነት ገደቦች ናቸው? ሌሎች ሀገራት የሚያደርጉትን አይነት ተመሳሳይ የሆኑ ገደቦች ስዊድን ውስጥ ያለው ለምሳሌ ማህበራዊ መራራቅ፣ አካላዊ መራራቅ የሚባሉ ሁኔታዎችን ቀድሞ ከወሰኑ አገሮች አንዷን አንዷ ናት፣ ስዊድን። ያ ማለት ግን ምንድን ነው? ኃላፊነቱን ለዜጎች ነው የሰጡት። ማለት ዜጎች ከአምሳ ሰው በላይ ሰው እንዳይሰበሰብ ውጭም ደግሞ ወጥተው ዜጎች በሚንቀሳቀሱበት ጊዜ አካላዊ ርቀታቸውን ጠብቀው እንዲንቀሳቀሱ፣ ንጽህናቸውን እንዲጠብቁ፣ እጃቸውን ቶሎ ቶሎ በዋና በሳሙና እንዲታጠቡ፣ የተለያዩ ዲሲንፌክታንት እንዲጠቀሙ በተለይ በተለይ እነዚህ ሀይ ሪስክ ግሩፕ በበሽታ ከህይወት ማጣት ድረስ የመጠቃት እድላቸው ከፍተኛ የሆኑ የህብረተሰብ ክፍሎችን ዜጎችን ራሳቸውን እንዲለዩ፣ እንዲነጥሉ ከመጀመሪያው ጀምሮ ማሳሰቢያ ሲሰጥ ነበረ። ያ የራሱን ውጤት አምጥቷል። ለየት የሚያደርገው ትምህርት ቤት ለምሳሌ አካባቢ ህጻናት እስከ ፕራይመሪ ስኩል ድረስ ያሉ ህጻናት ያው ትምህርት ቤት እንዲዘጋ አልተደረገም። ያ ደግሞ በዋነኛነት አንደኛ ባለው መረጃ መሰረት ህጻናት የበሽታው ተጠቂዎች የመሆናቸው ድል ዝቅተኛ ነው በእነሱም ከሚል ህሳብ የመጣ ነው። ሁለተኛ ህጻናት ለምሳሌ በጭራሽ ወደ አያቶቻቸው እና ሌሎች ትልልቅ ሰዎች የተለያዩ በሽታዎች ያሉባቸው ሰዎች ዘመዶቻቸው ወደዚህ እንዳይሄዱ ራሱ ገደብ ተደርጓል። ለወላጆች ምክር ተሰጥቷል። የዚህ ሀገር ጠንካራ ነገሩ ምንድን ነው? በሲስተሙ እና በዜጎች መካከል ከፍተኛ ትረስት አለ መተማመን አለ እና ዜጎች የሚሰጣቸውን ምክር ተግባራዊ ያደርጋሉ ያው ዜጎች የሚወስዷቸው እዚህ ስዊድን ውስጥ የወሰዷቸው እርምጃዎች ሌሎች ሀገራት በዚህ ሎክዳውን በምንለው ከተሞችን ማህበረሰብ ሙሉ በሙሉ በመዝጋት ሊገኝ ከሚችለው ውጤት የማይተናነስ ውጤት ነው ያመጣው። አሁን ስዊድን ውስጥ ከሶስት ሺህ በላይ ሰዎች ህይወት አልፈዋል። ከሌሎች ኖርዲክ ሀገራት ጋር ሲንጻጸር የእናንተ በጣም ከፍተኛ ነው። ይሄ እንደ መልካም ነገር ይቀበሉታል። በዛ ውስጥ የተወሰኑ የህክምና ባለሙያዎች እንደዚሁ ተቃውሞ እያሰሙ ነው። በዚሁ ጉዳይ ላይ ሁሉም በተመሳሳይ መልክ በአንድ ድምፅ የሚደግፉት ነገር አይደለም። በሰዎችም ዘንድ እንዲሁ ተቃውሞ አለ። በግሎ የእርሶ አተያይ ምንድን ነው? ኢትዮጵያ እስከዚያ ምን ትመራለች? ከዚህ ሂደት የምንማረው ነገር ምንድን ነው? በእርግጥ ሲስተሙ የተወሰዱት እርምጃዎች በብቃት መቶ በመቶ አለመስራታቸውን ነው የምናየው። ለምሳሌ አንድ የባለሙያዎችን ቡድን መንግስትንም የዚህ ህብረተሰብ ጤና አጠባበቅ ባለስልጣን መሪዎችንም ሁላችንንም ትንሽ ያሳዘነን ነገር ቢኖር ምንድን ነው የሲኒየር ሲቲዝንስ ወይም በእድሜያቸው የገፉ ሰዎች የሚኖሩባቸው ቦታዎች ላይ ሪኮመንዴሽኑ ቢሰጥም፣ ግን ፕራክቲካሊ የተወሰደው እርምጃ በቂ እንዳልነበረ ታይቷል። እና በዚህ ማንም ደስተኛ አይደለም። ማለት እየተከፈለ ዋጋ እንዳለ እያየን ነው። እውነት ነው፣ አንተም እንዳልከው ከሌሎች የጎረቤት ሀገራት አንጻር ሲታይ እዚህ ብዙ ሲኒየር ዜጋዎች ህይወታቸው እያለፈ እንደሆነ እያየን ነው። ያ እርምጃ ሙሉ በሙሉ ተግባራዊ መሆን ካለመቻሉ የተነሳ ነው እና በዛ በእርግጥ ብዙዎቻችን ያዘንበት ሁኔታ ነው ያለው። ግን አጠቃላይ ማህበረሰቡን ብታየው ከሰባ እስከ ሰማንያ በመቶ የሚሆነው የህብረተሰብ ክፍል መንግስትና የሚመለከታቸው አካላት የወሰዷቸውን እርምጃዎች አሁን እንዲሆን ትክክል ናቸው ብለው ያምናሉ። የተወሰኑ የህብረተሰብ ክፍሎች ግን ያላቸው ሪዘርቬሽን የሚገልጹ አሉ። ተስፋዬ እንደ የውጭ ሀገር ዜጋ ከስዊድን ኢትዮጵያ የምትማረው መልካም ነገር አለ ይላሉ። ከሌሎች ሀገሮች ጋር ሲነጻጸር በእርሶ አተያይ ከሰማኒያ ፐርሰንቶቹ ደጋፊዎች ጋር ኖት ወይስ ከሀያ ፐርሰንት ተቃዋሚዎች ጋር ነት? የግል አቋሜን ከመናገሬ በፊት ኢትዮጵያ ምን ትማራለች ከዚህ የሚለው ቅድም ዶክተር ሊዮም ለማንሳት እንደሞከረው መንግስትና ዜጎች ያላቸው የመተማመን ሁኔታ ነው። በመንግስት የሚሰጡ በሽታው ለመከላከል የሚያስችሉ እርምጃዎችን ህዝቡ ተቀብሎ ተግባራዊ ያደርጋል። ይሄ ትልቁ ነገር ነው። ብዙም አስገዳጅ ነገሮችን ሳያደርግ ግን ደግሞ ኃላፊነቱን ይሄን ይሄን አድርጉ የሚለው ለዜጎች ሰጥቶ ዜጎች ደግሞ ይሄንን ተግባራዊ ሲያደርጉት ይስተዋላል እና አንድ የምንወስደው ትምህርት ወይም ለኢትዮጵያ ያስፈልጋል የምለው ይሄ ነው። በእርግጥ ያለንበት የእድገት ደረጃ ይለያያል። እዚህ ያለው የህብረተሰብ ክፍል ያለበት የትምህርት፣ የእውቀት፣ የግንዛቤ ደረጃ ከፍ ያለ ነው። በአንጻሩ እኛ ደግሞ በዛ ደረጃ ላይ አይገኝም። ከዛ ባሻገርም የነበርንበት ይሄ ከፖለቲካው ጋር ተያይዞ ብዙ ውጣ ውረዶች ስለነበሩ መንግስትና ህዝብ ያላቸው የመተማመን የትረስት ተብሎ የሚገለጸው ነገር በዚህ ደረጃ የዳበረ አይደለም እና እንደ አንድ መልካም አጋጣሚ መውሰድ የሚቻል ይሆናል ብዬ ወስዳለሁኝ። አንዳንድ ሰዎች ኢትዮጵያ ውስጥ የሚገኙበት ሁኔታ አሳዛኝ ነው። መጠጥ ቤት የሚገኙ ሲሻ፣ ጫት ምናምን የሚባሉ ቦታዎች ላይ የሚገኙ ሰዎች አሉ እና ይሄ የራሳቸውንም፣ ቤተሰባቸውንም፣ ጎረቤታቸውንም ሌላውንም የህብረተሰብ ክፍል አደጋ አጋልጠው ነው እዛ ቦታ የሚገኙት። እና በደህናው ጊዜም ይሄ ነገር ተመራጭ ስላልሆነ እንዲ እንዲህ ቦታዎች ላይ አለመገኘቱ ጥሩ ነው። ኢትዮጵያ ውስጥም ቢሆን አሁን ባለንበት የእድገት ደረጃ ብዙ በማህበራዊ ሚዲያውም በዋናው ሚዲያም ብዙ ትምህርቶች እየተሰራጩ ስለሆነ በተለይ በጤና ጥበቃ ሚኒስቴር ከጠቅላይ ሚኒስትር ጽሕፈት ቤት እንደዚህ ጉዳዩ ከሚመለከታቸው አካላት ይህንን ተግባራዊ ማድረጉ ነው። ሁለተኛው ትምህርት እንወስዳለን ብዬ የምለው ኮምፕሊት ሎክዳውን አለማድረጋቸው፣ ሙሉ በሙሉ አለመዝጋታቸው እዚህ ሀገር ለእኛ ተመሳሳይ ትምህርት የሚወሰድበት ነው ብዬ ወስዳለሁ። እነኛ ማህበራዊ ርቀት የሚባለው ወይም ፊዚካል ዲስታንሲንግ አካላዊ ርቀትን መጠበቁ፣ ንጽህናን መጠበቁ፣ እጅን በየጊዜው መታጠቡ የመሳሰሉት ነገሮች እየጠበቁ ግን ሙሉ በሙሉ እንቅስቃሴ አለመግታት የሚለው የሚያስኬድ ይመስለኛል። በተለይ እኛ ሀገር ኢኮኖሚ የምናውቀው ነው እና ኮምፕሊት ሎክ ዳውን ማድረግ ተመራጭ መንገድ አይሆንም። ምክንያቱም አብዛኛው ሰው የእለት ጉርሱን በእለት ተንቀሳቅሶ የሚያገኝ ነው። ከዚያም ባሻገር ለስምንት ቀን፣ ለሳምንት፣ ለወር የሚበቃ እንትን ያለው በጣም አነስተኛ ስለሆነ እነኛን ጥንቃቄዎች እንደተጠበቁ ሆኖ በሽታው እንዳይሰራጭ የሚያደርጉ ጥንቃቄዎች እንደተጠበቁ ሆኖ፣ ነገር ግን ደግሞ ያው ኮምፕሊት ሎክዳውኑ ደግሞ የማይቻልበት ሁኔታ ኢኮኖሚ ያንን መሸከም የሚችል ስላልሆነ ስራዎችንም እየሰሩ በዚህ መሀል ላይ ሆኖ መስራቱ ጥሩ ነው ብሎ መውሰድ ይቻላል። የሞቱ ሰዎች ቢኖሩም በተለይ በእድሜያቸው ገፋ ያሉ እና የጤና ኮምፕሊኬሽን ወይም ሌላ ተጓዳኝ ችግር ያለባቸው እንደነበሩ ሆኖ የትኛውን ያመዝናል ቢባል እኔ ከመጀመሪያውም የስዊድኖቹ እርምጃ ጥሩ ነው ብዬ ወስጃለሁ ማለት ነው። ግን ይሄ ሲባል እያንዳንዱ የሚወሰድ እርምጃ እንዲህ አይነት ጉዳይ ላይ መቶ በመቶ ችግር የጸዳ ነው ማለት አይደለም። ሂሳቡ ላይ ያስቀምጡ የትኛው ይባላል በሚለው ከመውሰድ አኳያ ነው ማለት ነው። አድማጮቻችን፣ የዛሬው የውይይት መድረክ ዝግጅታችን የመናገሪያ ርዕስ የነበረው በስዊድንና ኖርዲክ ሀገሮች የኮቪድ አስራ ዘጠኝ የመማክርት ጉባኤ ተልእኮና ሚናውን የሚመለከት ነበር። የውይይቱ ተሳታፊዎች አቶ ተስፋዬ ይታይህ የስዊድንና የሌሎች ኖርዲክ ሀገራት ምክትል የሚስዮን መሪ፣ ፕሮፌሰር ግርማ ብርሃኑ በጉተንበርግ ዩኒቨርሲቲ የልዩ ትምህርት መምህርና ዶክተር ሌው ደስታ በስቶክሆልም ካሮሊንስካ ዩኒቨርሲቲ ሆስፒታል የልብና የውስጥ ደዌ ስፔሻሊስት ናቸው። ስለ ተሳትፈው በዝግጅት ክፍላችን ስም እናመሰግናለን። እኛም እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ስታዲዮን ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።